እና የመጀመሪያው ርዕሴ ጌታ ኢየሱስ በገሊላ የሚል ነው። እንደምታዩት ቁጥር 43 ላይ ታሪኩ የቀጠለው ወደ ገሊላ በመሄድ ነው። አሁን ድሮም ምዕራፍ አራት ሲጀምር ጌታ ኢየሱስ ወደ ገሊላ እየሄደ ነበር፣ ከኢየሩሳሌም አሁን መንገድ ላይ ሲካር በምትባለው የያዕቆብ ጉድጓድ ጋር ቆሞ ሴትዮዋ መጣች፣ ተነጋገሩ። ከተማ ሰማሪያ ከተማ ውስጥ ገባ። ከዛ ብዙ ሰዎች በጌታ አመኑ። አሁን ከሁለት ቀን በኋላ ጉዞውን ወደ ገሊላ እያደረገ ነው። አሁን ታሪኩን ብታዩ ጥሩ ነው። ተመልከቱ፣ ምዕራፍ ሁለት ላይ ገሊላ ምንድን ነው የሚለውን እዚ ጋር ለማሳየት ሞክር ያለው ገሊላ ከተማ ጌታ ኢየሱስ የመጀመሪያውን ተአምር ያደረገበት ቦታ ነው። ትዝ ይላችሁ እንደሆነ በሰርግ ቤት ነው ጌታ ኢየሱስ ሰርግ ቤት ውስጥ ግብዣ ተጋበዘ ከደቀ መዛሙርቱ ጋር ማርያም እዛ ነበረች እና እዛ ግብዣ ላይ ማርያም መታ የወይን ጠጅ የላቸውም ብላ ጌታ ኢየሱስን ነገረችው ጌታ ኢየሱስ ይሄ በእኔና ባንቺ መካከል ምንድን ነው ብሎ ከተናገረ በኋላ ለአገልጋዮቹ የሚላችሁን አድርጉ ብላ በመናገሯ ስድስት የድንጋይ ጋኖች ነበሩ። በድንጋይ ጋኖች ውስጥ ውሃ እንዲሞላ ከዛ በኋላ ቀድታችሁ ስጡ አለ። ወይን ጠጅ ሆነ ውሃው። እና ዮሐንስ ሁለት ቁጥር 11 ላይ ስትመጡ ምን የሚል ቃል ታገኛላችሁ? ይሄ ጌታ ኢየሱስ ክርስቶስ በገሊላ ቃና ያደረገው የመጀመሪያው ምልክት ነው፣ የመጀመሪያው ተአምር ነው ብሎ ይናገራል። ያ የመጀመሪያ ተአምር ከተደረገ በኋላ ቀጥታ አሁን ከቁጥር 12 ጀምሮ የምታዩት ጌታ ኢየሱስ ወደ ኢየሩሳሌም ሄደ። ኢየሩሳሌም ሄዶ በጣም አስደናቂ ነገሮች አደረገ። አሁን ይህንን እዚ ጋር ጽፌዋለሁ። ቁጥር 13 ጀምሮ እንደዚህ ይላል። ለምንድን ነው ይህንን መጽሐፍ ያለብኝ? ቁጥር 45 ላይ በኢየሩሳሌም ያደረጋቸውን ነገሮች ሁሉ አይተው ገሊላ ብዙ ሰዎች ይጠብቁት ነበር። ስለዚህ ወደ ገሊላ እየሄደ ነው። ግን ምንድን ነው ኢየሩሳሌም ያደረገው ነገር ውሃውን ወደ ወይን ጠጅ ለወጠ። ኢየሩሳሌም ሄደ። ኢየሩሳሌም በጣም አስደናቂ ነገሮች አደረገ። ከዛ እንደገና ወደ ገሊላ ተመለሰ። አሁን ኢየሩሳሌም ያደረጋቸውን ነገሮች ምዕራፍ ሁለት ከቁጥር 13 ጀምሮ በንባብ ላሰማችሁ። እንደዚህ ይላል የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ በመቅደስም በሬዎች በጎችና እርግቦች የሚሸጡትንና ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ትንሽ ጅራፍ ከሰራ በኋላ ሁሉንም ከቤተ መቅደስ አስወጣቸው፣ በጎቹንም በሬዎቹንም፣ የገንዘብ ለዋጮችንም ገንዘብ አፈሰሰ፣ ጠረጴዛዎችንም ገለበጠ። እርግቦችንም ለሚሸጡት እነዚህን ነገሮች ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ጌታ ኢየሱስ ክርስቶስ ቤተ መቅደስ ውስጥ ገባ። ኢየሩሳሌም ውስጥ ነው። በጣም ብዙ ነገሮች ይከናወናሉ እና በዓል ነው። በቤተ መቅደስ ውስጥ እንዲደረግ የሚታሰበው ድሮም አምልኮ ነው። እግዚአብሔርም አምለክ ነው። መስዋዕት ይቀርባል። ሰዎች ኃጢአታቸውን ይናዘዛሉ። ካህናቱ በእግዚአብሔር ፊት መስዋዕት ያቀርባሉ። ሰው የኃጢአት ስርየት ያገኛል። ደስ ብሎት ወደየመጣበት ሀገር ይሄዳል። ግን ታላላቅ ንግዶችም ይከናወኑ ነበር ገንዘብ ለዋጮች ነበሩ። እነዚህ ጥቁር ገንዘብ ለዋጮች ነበሩ። ይሄው ቃሉ እንደሚለው እና እንትኖች አላቸው ስታንድ አላቸው። ሁሉም በየቦታው የተለያየ ንግድ ያደርጋል። እንትኖች እርግቦች ይሸጣሉ፣ በጎች በሬዎች ይሸጣሉ። እና የገንዘብ ለዋጮች ጠረጴዛዎች አሉ። እነዚህን ሁሉ ጌታ ኢየሱስ ክርስቶስ በጅራፍ ከዛ አስወጣ፣ ጠረጴዛዎችን ገለበጠ። እና መጨረሻ ላይ እነዚህን ነገሮች ከዚህ ውሰዱ የአባቴን ቤት የንግድ ቤት አታድርጉት፣ አላቸው። የእግዚአብሔር ቤት ቤተ ክርስቲያን፣ ድሮም ቤተ መቅደስ የንግድ ቤት እንዲሆን የእግዚአብሔር ፈቃድ አይደለም። ስለዚህ ሰዎች ግን በተሳሳተ መረዳት የእግዚአብሔርን ቤት የንግድ ቤት አድርጎት እንደነበረ ታያላችሁ። እና ይሄ ከተደረጉት ተአምራት በኢየሩሳሌም ውስጥ አንዱና ዋነኛው ነው። ማንም ሰው ይህን ለምን ታደርጋለህ ያለው የለም። ግን ምን ሆኖ አልመሰላችሁ ፈሪሳውያንና ሰዱቃውያን ካህናቱ መጥተው ምልክት ካላሳየን ምልክት ካላሳየን ይሉ ነበር። በኋላ እሱን በሚቀጥለው ስላይድ ላይ እመጣበታለሁ እና ሌሎች ተአምራቶችም እንደተደረጉ በጣም ግልጽ ነው ምክንያቱም ቁጥር 45 ላይ የገሊላ ሰዎች በኢየሩሳሌም ያደረጋቸውን ነገሮች አይተው ይጠብቁት ነበር ይላል። አሁን ኢየሩሳሌም ብዙ ነገሮች ተደርገዋል። ከእዛ ኢየሩሳሌም ውስጥ አንድ ቀን ማታ ደግሞ ምዕራፍ ሶስት ላይ የሆነው ነገር ተከናውኗል። ምዕራፍ ሶስት ትዚህ ላችሁ እንደሆነ ልክ በማታ ኢየሩሳሌም ከተማ ውስጥ ኒቆዲሞስ መጣና ምን አደረገው? ጌታ ኢየሱስን ጠየቀው። አንተ የምታደርጋቸውን ነገሮች እግዚአብሔር ከእሱ ጋር ከሆነው ሰው በቀር ሌላ ማንም ሊያደርጋቸው አይችልም። ስለዚህ አንተ ከማን መሆን አለብህ? ከእግዚአብሔር መሆን አለብህ ብሎ ሲናገር እና ከእሱ ጋር የነበረው ውይይት እንዴት እንደሄደ ልታስታውሱ ትችላላችሁ እና አሁን ያ ሁሉ አልቆ ከኒቆዲሞስ ጋር የነበረው ውይይት አልቆ አሁን ጌታ ኢየሱስ ወደ ገሊላ እየሄደ ነው ታሪኩም ማገናኘት በጣም አስፈላጊ ነው መጽሐፍ ቅዱስ ለማወቅ ስለዚህ ሰዎች ይጠብቁት ነበር እኔ እዚህ ጋ ለምንድን ነው ይጠብቁት የነበረው ሰዎች ገሊላ ውስጥ የሚል አንድ ጥያቄ አለኝ ሶስት መልሶች ደግሞ ከዚህ ጋር አያይዣለሁ ሰዎች ይጠብቁት ነበር አንደኛ ከሱ ለመስማት ይጠብቁ ነበር። ፈሪሳውያንን ይሰሙ ነበር፣ ሰዱቃውያንን ይሰሙ ነበር፣ ጸሐፍቱን ይሰሙ ነበር። መስማት ብዙ ጊዜ ሰምተዋል፣ ግን ከጌታ ከኢየሱስ መስማት የተለየ መስማት ነበር። ስለዚህ ከሱ ለመስማት ይጠብቁ ነበር። የሚያደርገውንም ለማየት ይጠብቁ ነበር። ጌታ ኢየሱስ ዝም ብሎ ተናግሮ አይደለም ይሄድ የነበረው። ይናገራል፣ ደግሞም በተግባር ለሰዎች ሲረዳ ታውታላችሁ በዛ በሰርግ ቤት ውስጥ ተናግሯል። ደግሞም ውሃን ወደ ወይን ጠጅ ምን አድርጓል? ለውጧል። ጌታ ኢየሱስ ባለበት ቦታ ሁሉ ያደርጋል፣ ድርጊት ያደርጋል እና የሚያደርገውን ለማየት እንዲሁም ደግሞ ሊከተሉት ሰዎች ይጠብቁት ነበር። አንድ ምክንያት አላቸው። ሰዎች ጌታ ኢየሱስ ክርስቶስን ይጠብቁ የነበረበት ለምን ለሚለው ሶስት ነገር ነግራቸዋለሁ። የጌታ ኢየሱስ ነገር ስለተሰማቸው ተሰማቸው ነበር፣ ሰምተዋል። ጌታ ኢየሱስ አስደናቂ ነገር እንደሚያደርግ፣ ተአምራት እንደሚያደርግ፣ ሰዎችን እንደሚፈውስ፣ እንደሚረዳ እና ጥያቄ እንደሚመልስ ሰምተው ነበር። እና ስለዚህ ከጌታ ኢየሱስ ክርስቶስ ማን እንደሆነ እየሰሙ እሱን ይጠብቁት ነበር። የሚቀጥለው ነጥቤ የመኮንኑ ጥያቄ የሚል ነው። አሁን ጌታ ኢየሱስ ገሊላ ገብቷል። ገሊላ እየተመላለሰ ነው እና በገሊላ ከተማ ደግሞ አንድ ሰው በዛ ሰዓት ነበረ። ይሄ ሰው እዚህ ጋ የተጠቀሰው ሰው ቁጥር 43 ጀምሮ ቁጥር 45 ላይ ላንብብላችሁ። ከዚያም ወደ ገሊላ በመጣ ጊዜ በኢየሩሳሌም በበዓሉ ያደረጋቸውን ነገሮች ሁሉ አይተው የገሊላ ሰዎች ተቀበሉት። እነሱም ወደ በዓሉ ሄደው ነበርና። ስለዚህም ኢየሱስ እንደገና ወደ ገሊላ ቃና ውሃውን ወደ ወይን ወደ ቀየረበት ቦታ መጣ። ተመልከቱ፣ ቀጥሎ ያለው ቁጥር 46 በዚያም አንድ መኮንን ነበር። በኋላ ገዢ ተብሏል፣ ባለስልጣን ነው። ወንድ ልጁም በቅፍርናሁም ታሞበት ነበር። ቁጥር 47 እሱም ኢየሱስ ከይሁዳ ወደ ገሊላ መጥቷል የሚለውን ዜና በሰማ ጊዜ ወደ እርሱ ሄደ። ወደዚያ ወርዶ እንዲፈውስለትም ለመነው፣ ልጁ በሞት አፋፍ ላይ ነበርና ይላል። እዚህ ጋር የጌታ ኢየሱስ ክርስቶስና የዚህ የመኮንኑን ውይይት ነው የምታዩት። የመጀመሪያው ነጥብ ላይ የመኮንኑ ጥያቄ ነው። ይሄ አልቀይርም አለኝ። ዝም ብዬ እሄዳለሁ። ኦኬ፣ እንደዚህ ይሄዳሉ። የመኮንኑ ጥያቄ ነው እና መኮንኑ በቅፍርናሆም ልጁ ታሞበት ነበር። አንድ ነገር ብታዩ ጥሩ ነው። ገሊላ እዚህ ጋ ነው። ቅፍርናሆም የሚባለው ከተማ ቢያንስ 40 ማይል ይርቃል ይባላል ከገሊላ። እና ስለዚህ መኮንኑ እዛ ቦታ ላይ ሆኖ ጌታ ኢየሱስ ክርስቶስን እዛ እንዳለ ሰማ እና ልጁ ታሞበት ነበር እና ወደ ጌታ ወደ ኢየሱስ ክርስቶስ መጣ። ምንድነው የሰማው? ኢየሱስ ክርስቶስ ገሊላ ከተማ ነው የሚለው ነው የሰማው። ስለዚህ ወደ ጌታ ኢየሱስ ክርስቶስ መጥቶ ልክ እንደ ማንኛውም ሰው ገዢ ነው፣ ግን መኮንን ነው። ጥያቄ አለበት። ሰው ሁሉ ጥያቄ አለበት። ጥያቄውን ይዞ ወደ ጌታ ኢየሱስ ክርስቶስ መጣ እና የመኮንኑ ጥያቄ እና ጌታ ኢየሱስ ልጁን እንዲፈውስለት ለመነው። እኔ እዚ ጋር አንድ ጥያቄ መጠየቅ ፈልጊያለሁ። ይሄ መኮንን ባለስልጣን ነው፣ ገዢ ነው። በእርግጥ ልጁ ጋ ለማስታመም አልተቀመጠም። እንደምታዩት ገሊላ ነው ያለው እና ኢየሱስ ክርስቶስ እዛ እንዳለ ሰምቶ ሊጠይቅ ነው የመጣው። እና እኔ ጥያቄ ምንድነው ነው መኮንኑ እንዴት ሊመጣና ጌታ ኢየሱስን ሊለምነው ፈለገ የሚለውን ጥያቄ ጠይቅ ያለሁ እና አንዳንድ መልሶችን በትህትና ለእናንተ ለማሳየት እሞክራሉሁ። ይህ ሰውዬ የቅፍርናሆም ሰው ነው፣ ታውቃላችሁ። ቅፍርናሆም ከተማ የጴጥሮስ መኖሪያ ቤት ያለበት ከተማ ነው። ቅፍርናሆም ከተማ የዮሐንስ፣ የእንድሪያስ፣ የጴጥሮስ ወንድሞች በሙሉ አሁን ጌታ የሱስ ክርስቶስን በብዛት የተከተሉ ሰዎች ያሉ የነበሩበት ከተማ ነው። ቅፍርናሆም እንዲሁም የመጽሐፍ ቅዱስ አዋቂዎች ቅፍርናሆም ከተማ የጴጥሮስ ቤት የነበረበት ቦታ ስለነበር የጴጥሮስ ቤት እንደ የጌታ ኢየሱስ ክርስቶስ እንደ ቢሮ የሚጠቀምበት መንቀሳቀሻ፣ ወደ አንድ ቦታ ሄዶ የሚመለስበት፣ የሚንቀሳቀስበት፣ የሚመጣበት፣ እንደ ቢሮ ሆኖ የሚገለገልበት ቤት እንደነበረ ይነገራል። እና ይሄ ሰውዬ የቅፍርናሆም ሰው ነው፣ ገዥው። እና ጌታ ኢየሱስ ክርስቶስ ማን እንደሆነ ምን እንደሚሰራ በደንብ ሰምቷል፣ ሰምቷል። የቅፍርናሆም ሰው ሆኖ ጌታ ኢየሱስ ክርስቶስን ያልሰማ እንዳልነበረ ነው የሚታወቀው እኔ እዚህ ላይ ሁለት ማስረጃ ልሰጣቸው እፈልጋለሁ አንደኛው ማርቆስ ወንጌል ምዕራፍ ሁለት ላይ ነው ማርቆስ ወንጌል ምዕራፍ ሁለት እዛው ጴጥሮስ ቤት ውስጥ ነው ጌታ ኢየሱስ እያስተማረ በጣም ብዙ ፈሪሳውያን እነዚህ የሃይማኖት ሰዎች ተሰብስበው ቤቱ ጥቅጥቅ ብሎ ሞልቶ ደጁም ሁሉ ተሞልቶ መግቢያ ቦታ እስከሚጠፋ ድረስ ተጣቦ አራት ሰዎች በአልጋ ላይ ሽባ ሰው ይዘው መጡ ማስገባት አቃታቸው። ማርቆስ ምዕራፍ ሁለት ማየት ትችላላችሁ። ማስገባት ሲያቅታቸው ምንድን ነው ያደረጉት? ጣራውን ነቅለው በጣራው ነው ያወረዱት እና ይሄ ሁሉ ነገር ይታወቃል። ቅፍርናሆም ከተማ እና ያን ጊዜ የነበሩ ሰዎች በቅፍርናሆም ጌታ ኢየሱስንና ስለሚያደርጋቸው ነገሮች ያልሰሙ ሰዎች ይኖራሉ ብሎ ማሰብ አይቻልም። እንዳውም ሌላም ነገር አለ። አንድ ጊዜ ጌታ ኢየሱስ ክርስቶስ ወደ ቅፍርናሆም ከተማ መጥቶ ወደነ ጴጥሮስ ቤት ነው በቀጥታ የሚሄደው። የጴጥሮስ አማት የባለቤቱ እናት ታማ ተኝታ ነበር በንዳድ። ያን ጊዜ የንዳድ በሽታ በጣም ትኩሳት በሽታ የሚያመጣ በሽታ ነበር እና በንዳድ ታማ ተኝታ ነበር። ጌታ ኢየሱስ ክርስቶስ ፈወሳት እና ወዲያው ተነስታ አገለገለቻቸው ይላል የእግዚአብሔር ቃል። እና ይህንንም ብዙ ሰዎች ሰምተዋል። ይሄ ገዢ ስለ ጌታ ኢየሱስ ክርስቶስ ሰምቷል። ገዢው መኮንን ነው ባለስልጣን ነው። ባለ ሀብትም ነው። ግን ስለ ጌታ ኢየሱስ ክርስቶስ እንግዳ አይደለም፣ ሰምቷል። ምናልባት አዎ ጌታ ኢየሱስ ክርስቶስ ጋር ቁጭ ብሎ የተማረ ሰው ነበር፣ የሰማ ሰው ነበር የሚለውን መናገር ይከብዳል። ግን ስለ ጌታ ኢየሱስ ክርስቶስ ሰምቷል። አሁን አንድ ነገር ልነግራቸው እፈልጋለሁ። በዚህ አሁን ባለንበት ዓለም ውስጥ ስለ ጌታ ኢየሱስ ክርስቶስ ያልሰማ ሰው ብዙ ሰው የለም። አንዳንዶች ጌታ ኢየሱስ ክርስቶስ ጥሩ አስተማሪ ነው ይላሉ አንዳንዶች ጌታ ኢየሱስ ክርስቶስ ዝም ብሎ የሃይማኖት መሪ ነው ብለው ይናገራሉ አንዳንዶች ጌታ ኢየሱስ ክርስቶስን ሰው ነው ብለው ይላሉ እኛ መጽሐፍ ቅዱስ ላይ እንደምናምነው ጌታ ኢየሱስ ክርስቶስ ፍጹም አምላክ ደግሞም ፍጹም ምንድን ነው ሰው ነው እግዚአብሔር ይመስገን ጌታ ኢየሱስ ክርስቶስ ለጥያቄ ሁሉ መፍትሄ ሰጪ ነው እኔ እዚህ ጋ ምን ብያለው ላጋጠመው ችግር መፍትሄ የሚሆነው ጌታ ኢየሱስ ብቻ እንደሆነ የገባውም ሰው ነው። ብዙ ሰዎች ኢየሱስ ጋር መጥተው መፍትሄ አግኝተዋል። አካላዊ መፍትሄ አግኝተዋል። መንፈሳዊ መፍትሄ አግኝተዋል። መንፈሳዊ መፍትሄ አግኝተዋል። አጋንን ቶቶላቸዋል። መንፈሳዊ መፍትሄ አግኝተዋል። ህይወታቸው ተለውጧል። እነዚህ ደቀ መዛሙርት ራሱ ምሳሌዎች ናቸው። አሳ አጥማጆች የነበሩ አሁን በጣም ለከበረ ዓላማ ይህንን ጌታ ኢየሱስን እየተከተሉ ነው። ስለዚህ ጌታ ኢየሱስ በጣም የሚረዳ የሚያዝን የሚደግፍ ሰዎችን የሚረዳ መሆኑ ገብቶታል ከሰማው ነገር የተነሳ እንዲያውም ጌታ ኢየሱስ ክርስቶስ ከማንም ይልቅ የሚቀረብ መሆኑንም አውቆ ይመስላል አሁን ሰዎች እየመጡ ማንኛውም ሰው ተራ ሰው እየመጣ ከጌታ ከኢየሱስ ዘንድ ጥቅም አግኝቷል። መልስ አግኝቷል። ጥያቄው ተቃሎለታል። ስለዚህ ዝም ብሎ አንዳንድ የሃይማኖት መሪዎች አሉ እዚህ ዓለም ላይ ማንም ሰው የማይቀርባቸው። ጌታ ኢየሱስ ግን የሚቀረብ ነው። እግዚአብሔር ይመስገን። ስለዚህ ይህንን ጌታ ኢየሱስን እንደሚቀረብ አውቆ የመጣ ሰው ነው እና ይህንን በአእምሯችን ይዘን የሚቀጥለው ነጥብ ላይ ስንመጣ ይሄ ሰውዬ መጥቶ ጌታ ኢየሱስን ጠየቀው። አንድ ነገር መናገር እፈልጋለሁ። እኔ አሁን ይሄ ዮሐንስ ወንጌል ምዕራፍ አራትን ሳጠና እነዚህ ያቺ የሰማሪያ ሴትና ይሄ መኮንን በህይወታቸው በጣም አስደናቂ የእምነት ለውጥ ተከናውኗል። በህይወታቸው ውስጥ በዛች ሴት ውስጥ ለውጥ እንደተከናወነ፣ በዚህም መኮንን ውስጥ ለውጥ ተከናውኗል። ልክ መጥቶ ጌታ ኢየሱስን ጠየቀው እና የጌታ ኢየሱስ ክርስቶስን መልስ እንመለከታለን። ጌታ ኢየሱስ ሁለት መልሶችን ሰጥቷል። አንደኛ፣ ቁጥር 48 ላይ ሰዎችን ሁሉ የሚመለከት መልስ ሰጠው። ምን አለ? ምልክትና ድንቆችን ካላያችሁ እናንተ አታምኑም ብሎ ነገረው። አሁን መጥቶ ልጄ ታሟል ቁጥር 47 ላይ እንዳያችሁት ሊሞት በሞት አፋፍ ላይ ነው። በጣም አስጊ ነው። ምናልባት የቀብር ነገሮች እየተዘጋጁ ያሉበት ጊዜ ነው እና ልክ በዚህ ጊዜ ምልክትና ድንቅ ካላያችሁ አታምኑም ብሎ ጌታ ኢየሱስ ተናገረው። አሁን ምንድን ነው የምትጠብቁት እናንተ? ጌታ ኢየሱስ ጋር መታችሁ፣ ልጄ ታሟል፣ ሊሞት ነው፣ እባክህ ፈውስልኝ። ቁጥር 47 ተመልከቱ። ወደሱ ሄደ፣ ወደዚያም ወርዶ እንዲፈውስለትም ለመነው ልጁ በሞት አፋፍ ላይ ነበርና። ቁጥር 48 ከዚያም ኢየሱስ ለሱ ምልክቶችና ድንቆችን ካላያችሁ አታምኑም አለው። ይሄ ምን አይነት መልስ ነው? ለእኔ ይህንን አይነት ልጄ ታማ ወይም ታሞ ጌታ ኢየሱስ ጋር ቢሄድ እንዲህ አይነት መልስ ባገኝ ምን ማለቱ ነው፣ ችግር አይገባውም እንዴ ብዬ ለመናገር አስብ ይሆናል ግን የዚህን ሰውዬ ህይወት ለውጦታል፣ ጌታ ኢየሱስ የተናገረው ነገር። ምክንያቱም ሰውየው ትንሽ ወረድ ብላችሁ ስትመለከቱ አምኗል። አምኗ አምኖ ጌታ ኢየሱስ የተናገረውን ቃል አምኖ ነው የሄደው። ግን እዚ ጋ አንድ ነገር ልንገራችሁ፣ የዛን ጊዜ የሰዎች አመለካከትና እምነት በተለይ የአይሁዳውያን እምነት ምልክት ነው። ምልክት ካላየን ነው የሚሉት አይሁድ። አንድ መዝሙርም ተስፋዬ ጋቢሶ ዘምሯል። አይሁድ ምን ይፈልጋሉ? ምልክት ይፈልጋሉ። ግሪኮች ምን ይፈልጋሉ? ጥበብ ይፈልጋሉ። አንደኛ ቆሮንቶስ ምዕራፍ አንድ ምዕራፍ ሁለት ላይ ይሄ ተጽፏል እንዳለ እና አይሁዶች ምልክት ነው የሚፈልጉት። እዚህ ምዕራፍ ሁለት ላይ ዮሐንስ ወንጌል ብትመጡ ልክ ቤተ መቅደሱን እያጸዳ እያለ ፈሪሳውያኑ መጥተው አንተ ይህንን ነገር ለማድረግ ምንድነው ምልክት የምታሳየን? ምልክት፣ ምልክት አሳየን፣ ምልክት የሆነ ነገር አሳየን የሚል ነገር ነበረባቸው። ድንቅ ነገር ያልተለመደ ነገር የሚል ሀሳብ ነበራቸው። ስለዚህ ለዚህም ሰውዬ የሚናገረው ጌታ ኢየሱስ፣ እናንተ እኮ ምልክት ነው የምትፈልጉት። ምልክት የህይወት ለውጥ አያመጣም። ምልክት ምልክት የሰዎችን ልብ አይነካም። ምልክት ልናደንቀው እንችላለን። በጥሁ እንዴት የሚደንቅ ነገር ነው። አቤት፣ ዛሬ ድንቅ ነገር አየን ሰዎች ብለዋል፣ ግን አላመኑም በጌታ በኢየሱስ። የቀይ ባህር ተከፍሎ እስራኤላውያን ተሻግረዋል። ምልክት ነው አይደል? ግን ብዙዎቹ በምድረ በዳ ቀርተዋል። ምልክት የሰው ህይወት አይለውጥም። ይሄ እኔ እዚህ የምለው ይሄ የምልክት ጥያቄ የምልክት ሀሳብ የማያምኑ ሰዎች የልብ ጥያቄ ነው። ሁል ጊዜ የማያምኑ ሰዎች ምልክት ይፈልጋሉ። የማያምኑ ሰዎች በእግዚአብሔር ለማመን የማይፈልጉ ሰዎች አማኞች ድንቅና ምልክት አይፈልጉም። ምክንያቱም ልባቸው ምንድን ነው በእግዚአብሔር ላይ ያመነ ነው። እግዚአብሔር ከምልክትና ከድንቅ በላይ እንደሆነ ምልክት አይችልም እግዚአብሔር የሚል ማንም ሰው የለም። እግዚአብሔር ምልክት ማድረግ ይችላል፣ ግን የሰዎች ችግር የምልክት ችግር አይደለም። የሰዎች ችግር የልብ ማመን ችግር ነው። ሺህ ምልክት ብታሳዩአቸው ሰዎች አያምኑም። ጌታ አንድ ጊዜ ሉቃስ ወንጌል ምዕራፍ 16 ላይ የተጻፈውን ሐሳብ ስታስቡ ሉቃስ ወንጌል ምዕራፍ 16፣ ሁለት ሰዎች ነበሩ። አንደኛው አላዛር የሚባል ሰው ድሃ፣ እና በአንድ ሀብታም ቤት አካባቢ ተጥሎ ቁስሉን ውሾች የሚልሱት የአማኝ ሰው ነው። ደግሞ በሀብታሙ ቤት ውስጥ እጅግ በጣም በድሎት የሚኖር ሀብታም ሰው ነበረ። ሁለቱም ምን ሆኑ? ሞቱ። ሁለቱም ሞቱና፣ ልክ ሁለቱም ሲሞቱ ሀብታሙ ሲኦል ነው የገባው፣ አምንም ነበር። ድሃው ደግሞ አብርሃም እቅፍ ውስጥ ነው የገባው፣ አማኝ ነበር። እና ሰውየው ቀና ብሎ ሲመለከት ድሃውን በአብርሃም እቅፍ አየና አብርሃምን ልዩ ልዩ ጥያቄ ጠየቀው። ከጠየቀው ጥያቄ አንዱ ምንድን ነው? አምስት ወንድሞች አሉኝ እዚህ እንዳይመጡ ይሄ ነገር እውነት እንደሆነ ለወንድሞቼ እንዲነግራቸው አላዛርን እባክህ ላከው ወደ ምድር አለው። አብርሃም ምንድን ነው ያለው? ሙሴና ነቢያት እዛ ምድር ውስጥ አሉ። አይ አይ ከሞት ከሙታን አንድ ቢሄድላቸው ነው የሚያምኑት። ይሄ ተአምር ነው። ከሙታን አንድ ሰው ወርዶ ቢሰብክ ግን አብርሃም ያለው ምንድን ነው? እነሱን የማይሰሙ ከሆነ ከሙታንም አንድ ተነስቶ ቢናገራቸው ምን አያደርጉ፣ አይሰሙ። ሰዎች የምልክት ችግር አይደለም። ዓለም በሙሉ በምልክት የተሞላ ነው። ጠዋትና ማታ ምልክት አይደለም? ተነስተን መነሳታችን፣ ተኝተን መነሳታችን ምልክት አይደለም? በጣም ብዙ ምልክቶች አሉ። እስካሁን በህይወት መኖራችን ምልክት አይደለም? ሰው የምልክት ችግር የለበትም። ምልክት ህይወትን አይለውጥም። ስለዚህ ምልክት መፈለግና መጠየቅ የአይሁዳውያን ዋና ጥያቄ ነበር። ይሄ የአለማመናቸው ውጤት ነበር እና ጌታ ኢየሱስ ክርስቶስ ለዚህም ሰውዬ የነገረው ይሄንን ነው። ቁጥር 49 ላይ ሰውየው ቀጠለ፣ ልጄ ሊሞት ነው እባክህ ውረድልኝ ብሎ ነገረው። በጣም ይገርማል። አርባ ማይልስ አካባቢ ይርቃል ብያቸዋለሁ። በዛን ጊዜ መኪና አልነበረም። በአንድ ሰዓት ውስጥ መብረር ትችላላቸው አርባ ማይልስ። ነገር ግን በእግር ነው የሚካሄደው። አንድ ቀን ሊፈጅ ይችላል። ቢያንስ አንድ ቀን እና የዛን አይነት ጉዞ እንዲጓዝ ነው ጌታ ኢየሱስን የጠየቀው ልጁ እስከዛ በህይወት ኖሮ ጌታ ኢየሱስን ይጠብቃል አይጠብቅም ሌላ ጥያቄ ነው ግን ሰውየው ይህን ነው የለመነው ጌታ ኢየሱስ ክርስቶስ የመጀመሪያው መልስ ላይ ምልክትና ድንቅ ነው እናንተ የምታምኑት እምነት እውነተኛ እምነት የላችሁም ካለ በኋላ ቁጥር አምሳ ላይ ግን እንደዚህ አለው ቁጥር አምሳን ላንብብላችሁ ኢየሱስም መለሰ ሂድ ልጅህ በህይወት ይኖራል አለው አጭር መልስ ነው። ጌታ ኢየሱስ ክርስቶስ ልጅህ በህይወት አለ ነው ያለው። እና ልክ ልጅህ በህይወት አለ እየኖረ ነው ብሎ ጌታ ኢየሱስ ሲናገር ይሄ ሰውዬ ያደረገው ነገር ምንድን ነው? ሰውየውም ኢየሱስ ለእሱ የተናገረውን ቃል አመነ ይላል፣ መንገዱንም ሄደ። በጣም በጣም የሚገርም ነው። ቅድም ምልክት ካላያችሁ አታምኑም ብሎት አሁን ቃሉን ሲናገር ምን አደረገ? አመነ። ልጄ በህይወት ይኖራል፣ በቃ ተናግሯል። ልጄ በህይወት ነው፣ አይሞትም። መንገዱን ሄደ እና ይሄ በጣም አስደናቂ ለውጥ ነው በሰውየው ህይወት። ሁለት ነገሮች ታያላችሁ፣ እኔ የማየው በዛች በሴትዮዋም ህይወት ውስጥ በዚህም ሰውየ ህይወት ውስጥ የእምነት እድገት ነው። መጀመሪያ ሰምቷል፣ ስለ ጌታ ኢየሱስ ሰምቶ ጌታ ኢየሱስ ጋር ምን አድርጓል? መጥቷል ጌታ ኢየሱስ የሚሰራባቸው ሰዎች እነማን እነማን ናቸው? የት ነው የማገኛቸው ብሎ አላለም። ቀጥታ ማን ጋ ነው የመጣው? የሚቀረበው፣ የሚሰማው፣ በግል የሚገኘው ጌታ ኢየሱስ ጋ ነው የመጣው። አለቀ። በቃ ጌታ ኢየሱስ ሊረዳው እንደሚችል አምኖ ነው የመጣው። ያንን አምኖ ነው ጌታ ኢየሱስን የለመነው። አሁን ጌታ ኢየሱስን አምኖ እንደለመነው፣ አሁን የተናገረውን ነገር ደግሞ ምን አደረገ ተቀብሎ አመነ። በጣም የሚገርም ነው። ጌታ ኢየሱስ ሰዎች እንዲያምኑት ነው የሚፈልገው። ቃሉን እንዲያምኑት ነው የሚፈልገው። የሚናገረውን እንዲያምኑት ነው የሚፈልገው። በምልክትና በድንቅ ላይ ተመስርተው እንዲኖሩ ሳይሆን፣ በቃሉ ላይና በሱ ንግግር ላይ ተመስርተው እንዲኖሩ ነው የሚፈልገው። ይሄ የገባው የመጀመሪያ ሰው ብዬ የማምነው ይሄንን ሰውዬ ነው። ስለዚህ ድንቆችና ተአምራት አያስፈልጉም ማለት አይደለም። ዋናው ግን መሰረታዊ ነገር ምንድን ነው? እምነት ነው። እምነት አለን ወይ በጌታ በኢየሱስ ክርስቶስ? ጌታ ኢየሱስ ክርስቶስ እያለም ያለው እመን ነው እመን፣ እመን፣ እመን እንጂ ለእኔ ችግር የለውም ፈውስ ለጌታ ለኢየሱስ ክርስቶስ ፈውስ ችግሩ አይደለም። ለጌታ ለኢየሱስ ክርስቶስ ማዳን ችግሩ አይደለም። ለጌታ ለኢየሱስ ክርስቶስ ነገሮችን መለወጥ ችግሩ አይደለም። ጌታ ኢየሱስ ክርስቶስ ችግሩ የሰዎች ምን አለማለት ነው አለማመን ነው። አንድ ጊዜ ምናልባት ታስታውሱ ይሆናል። ጌታ ኢየሱስ ክርስቶስ ከአንድ ከተማ ወደ ተወለደበት ከተማ ወደ ቤተልሔም፣ አካባቢ ናዝሬት ወዳደገበት ከተማ ሄደ። ወደ ናዝሬት ከተማ እንደሄደ በዛ ምንም ድንቅ እና ተአምር ሊያደርግ አልቻለም። አልፈለገምም አላደረገምም። ምክንያቱ ምንድን ነው? አምኑም ነበር። ኢቨን ምልክት ለማየት እንኳን ሰዎች ምን ማድረግ አለባቸው? በጌታ በኢየሱስ ምልክት አድራጊነት ማመን አለባቸው። ምልክቱ ለጌታ ለኢየሱስ ችግሩ አይደለም። ሰዎች እምነት የጎደላቸው መሆናቸው ነው ችግሩ እና የጌታ ኢየሱስ ክርስቶስ ሁለት መልስ ሰውየውን በመጣበት መንገድ ወደ እምነት ከእምነት ወደ እምነት ሲያሻግረው ታያላችሁ። የሚቀጥለው ነጥብ ላይ የመኮንኑ እምነት ምን አይነት እምነት ነው የሚል ጥያቄ አለኝ እና ተመልከቱ፣ ቁጥር አምሳ ላይ ተመስርቼ ነው። ቁጥር አምሳ ላይ ሂድ ልጅህ በሕይወት አለ ብሎ ተናገረው። እኔ አሁን የጌታን አነጋገር እንደዚህ ብዬ ነው የምረዳው እዚህ ላይ ማስታወሻውም ላይ እንደምታዩት ልጅህን ለመፈወስ እኔ መሄድ አያስፈልገኝም ነው እያለ ያለው። የትም እያለሁ የትም አለሁ የሚል አይነት መልእክት ነው ለሰውየው እየነገራለሁ። ሉክ እዚህ ገሊላ እያለሁ ቅፍርናሆም አለሁ፣ እዚህ አሜሪካ እያለሁ ኢትዮጵያም አለሁ አይነት ነገር ነው ጌታ ኢየሱስ የሚናገረው እና ለእኔ ርቀት ችግር አይደለም፣ የቦታ ርቀት ችግር አይደለም። ስለዚህ እዚህ ብዩ አለው እዚህ ገሊላ እያለሁ ቅፍርናሁም አለው። እኔ አምላክ ነኝ እመን እያለው ነው ያለው ጌታ ኢየሱስ ክርስቶስ። አምላክ መሆኑን የሚያምኑ ሰዎች አይቅበዘበዙ፣ አይጨነቁም። ጌታ ኢየሱስ ክርስቶስ አምላክ መሆኑን የሚያምኑ ሰዎች እሱ በተናገረው ላይ እምነታቸውን ጥለው ልባቸውና አይምሯቸው፣ ሀሳባቸው፣ ነፍሳቸው ምን ይሆናል? ያርፋል። ጌታ ኢየሱስን የሚያምኑ ሰዎች ስለዚህ ጌታ ኢየሱስ እየተናገረ ያለው እኔ ለመፈወስ ከቦታ ቦታ መሄድ አስፈልገኝ፣ ሰዎችም ለመፈወስ ከቦታ ቦታ መሄድ አስፈልጋቸው፣ ማጋ ብቻ መምጣት ነው ያለባቸው። ጌታ ኢየሱስ ጋር ብቻ ነው መምጣት ያለባቸው። ይህንን ለማለት የቻለ የሚችልም በሰው ልጆች ታሪክ ውስጥ ካለ ጌታ ኢየሱስ ማንም የለም። ይሄ በደንብ ይግባል። እኔ ለመፈወስ ከቦታ ቦታ መሄድ አያስፈልገኝ ይሄንን ያለ አንድ ብቻ ነው ጌታ ኢየሱስ ነው አንዳንድ ሰዎች ከኢትዮጵያ አሜሪካ ይመጣሉ ለመፈወስ እዛ ሆነው እዚህ መፈወስ ይችላሉ አይችሉም ሰዎችም ጌታ ኢየሱስን የማያውቁ ሰዎች ከዚህ ለመፈወስ ወደ ኢትዮጵያ ወይም የተለያየ ሀገር ይሄዳሉ ይሄ በጣም አሳፋሪ ነገር ነው የሰዎች መጠቀሚያዎች ሆነዋል ጌታ ኢየሱስ የትም ያለ የትም የሚገኝ የትም የሚሰራ በየትኛውም ቦታ ላይ ስልጣን ያለው አምላክ ነው። ችግሩ የማን ችግር ነው? የሰዎች ያለማመን ችግር ነው። ስለዚህ ልጅህ አሁን ድኗል የሚለውን የጌታን ቃል የጌታን ቃል አመነ። ይህ ቃል በሰውየው ውስጥ እምነትን አምጥቷል። እምነት የሚባለውን ነገር ልተረጉምላችሁ ነው። እምነት የሚለው ቃል ያለ ምክንያት አልመጣም። እምነት የሚለው ቃል የግሪኩንም የሂብሩንም ትርጉም ስትመለከቱ አንድ ነገር የተነገረኝ ነገር ትክክል ነው እውነት ነው ብሎ ሙሉ በሙሉ መቀበልን ነው የሚጠይቀው። እምነት የሚባለው ቃል ምን ተብሎ ይታወቃል? አንድ ነገር እርግጠኛ መሆኑን ማረጋገጥ ነው ተብሎ ነው የሚታወቀው። እምነት በልባችን ውስጥ ይሄ ነገር ትክክል ነው ብሎ ማረጋገጥና በዛ መሰረት መኖር ነው ስለዚህ ሰውየው ልጅ በህይወት አለ ብሎ እንዳለው በጌታ በኢየሱስ ቃል ላይ ምን አደረገ እምነቱን ጣለ እምነት ይሄ ነው እምነት ይሄ ነው ይሄንን በጌታ በኢየሱስ ቃል ላይ እምነት ያላደረጉ ሰዎች ህይወታቸው ሊለወጥ አይችልም ስለዚህ በቃሉ መሰረት ለመኖር በልባችን የምናደርገው ቁርጠኝነት ያለው ማረጋገጫ ነው እምነት። ከዚህ የተነሳ ነው የግል ነው የሚባለው። አዎ ቀዳማዊ ኃይለ ሥላሴ ይህንን ቃል በሀረር ከተማ ለመጀመሪያ ጊዜ ተናግረውታል። የአንድ ጽሁፍ አለኝ እኔ። በጣሊያን ወረራ ጊዜ ጣሊያኖች ሰባ ሺህ የሚያክሉ ወታደሮች በሀረር አካባቢ ነበራቸው። የሙስሊም ወታደሮች ኢትዮጵያን ለመወረር ያዘጋጇቸው እና ስለዚህ ቀዳማዊ ኃይለ ሥላሴ ሀረር ሄደው የህዝቡን ወደ ራሳቸው ለመመለስ ጥረት ያደርጉ ነበር እና እዛ ጋር ሄደው እምነት የግል ነው እና አገር ግን የስንት ነው የጋራ ነው ብለው እንደተናገሩ ይጠቀስላቸዋል። እምነት የግል ነው፣ እውነት ነው። ማንም ሰው ስለሌላ ሰው ሊያምን አይችልም። እኛ ነን እምነት እምነት እንዲኖረን የምናደርገው ሌላ ሰው አያምንልንም። የሰውየው እምነት በጌታ ቃልና በሱ በራሱ በጌታ ቃል ላይ የተመሰረተ ማለት እምነት ነበር። በጌታ ቃል ማመን በጌታ ማመን ማለት ነው። ጌታ ኢየሱስ ክርስቶስና ቃሉን ስናምን እምነታችን በማን ላይ ሆነ ማለት ነው? በራሱ በጌታ በኢየሱስ ክርስቶስ ላይ ሆነ ማለት ነው። ስለዚህ በጌታ ቃል ላይ ማመን በጌታ በኢየሱስ ላይ ማመን ማለት ነው። ሰዎች የጌታን ቃል አያውቁም። የጌታን ቃል ለመስማት ፈቃደኞች አይደሉም። ስለዚህ እምነታቸው በምን ላይ ይሆናል? በልዩ ልዩ ንግርት ላይ ይሆናል። ከዚህ የተነሳ ሲጠቀሙ ሲለወጡ አታያቸው። እምነት ማለት የሰማነውን ነገር ሊታመን የሚችለውን ነገር እርግጥ ነው፣ ትክክል ነው የሚል የውስጥ የውስጥ የውስጥ ማረጋገጫ ነው። ይሄ የውስጥ ማረጋገጫ ነው። መጽሐፍ ቅዱስ ላይ እምነት ተብሎ የሚታወቀው ግን የውስጡ ማረጋገጫ የሚጣለው ትክክለኛና እውነተኛ ከእግዚአብሔር በመጣ ነገር ላይ ብቻ ነው። ትክክለኛ እውነተኛ ከእግዚአብሔር በመጣ ነገር ስለዚህ የሰውየው እምነት እንደዚህ አይነት እምነት እንደነበረ መጥቀስ በጣም ያስፈልጋል። እዚህ ጋር እንደ አንድ የመጨረሻ አንድ ስላይድ አለኝ። ከመጨረሻው በፊት የምናገረው የእምነት ማረጋገጫና እድገት የሚል ሀሳብ አለኝ። ቁጥር 51 እስከ 53 ላይ መኮንኑ ወደ ቅፍርናሆም አሁን ጌታ ኢየሱስ ከተናገረ በኋላ እየተመለሰ ነው። አሁን ቁጥር ሀምሳ አንድን ላንብብላችሁ። እሱም ቁጥር ሀምሳ ላይ መንገዱን ሄደ ጌታ የተናገረውን ቃል አመነ፣ መንገዱን ሄደ። አሁን ቁጥር ሀምሳ አንድ ላይ ስትመጡ እሱም አሁን እየወረደ ባሪያዎቹ ተገናኙት ይላል። ልጅህ በህይወት ይኖራል ብለውም ነገሩት። በጣም የሚገርም ነው። ቁጥር ሀምሳ ሁለት እሱም ደህና የሆነበትን ሰዓት ጠየቃቸው እነሱም ትናንትና በሰባተኛው ሰዓት ትኩሳቱ ለቀቀው አሉት ቁጥር 53 ስለዚህም አባትየው ልጅህ በህይወት ይኖራል ብሎ ኢየሱስ ለሱ በተናገረባት በዛች ሰዓት እንደነበረ አወቀ ይላል ቀጥሎ ራሱም ቤተሰቡም በሙሉ ምን አደረገ አመነ ታያላችሁ ይሄ ሰውዬ ጌታ ኢየሱስ ክርስቶስ የተናገረውን አምኖ ወደ ቅፍርናሆም እየወረደ ነው። ምናልባት ቅፍርናሆም እዚህ የዚጋ አንድ ነገር ጽፍ ያለው የአገልጋዮቹ መልእክት ልጅ በሕይወት ይኖራል። ለቅሶ አትቀመጥም፣ የቀብር ስርዓት አታዘጋጅም። የሆነ ነገር ሆኗል። ልጁ ምን ሆኗል? ድኗል ነው ያሉት። እና መቼ ነው የዳነው ብሎ ልጁ መኮንኑ ጠየቀ። ጥሩ ጥያቄ ነው። እምነቱን በኢየሱስ ክርስቶስ ላይ የሚያጠናክር ጥያቄ ነው። እና ጌታ ኢየሱስ ልጅህ በሕይወት አለ ባለበት ሰዓት እንደነበረ አወቀ። ልክ ልጅህ በሕይወት ይኖራል ባለበት ሰዓት ልጁ ተፈውሷል። የጌታ ቃል በተነገረበት ሰዓት ስራ የሚሰራ ነው። አንድ ጥቅስ ብሉይ ኪዳን ላይ ታስታውሱ እንደሆነ አላውቅም። ብሉይ ኪዳን ላይ ጌታ እግዚአብሔር በኢሳያስ በኩል ቃሌ ወደ ምድር ተልኮ ያቀድኩትን እቅድ ሳያሳካ ወደ እኔ እንደዚሁ ተመልሶ አይመለስም ብሏል። ልክ እንደዚህ ነው የጌታ ኢየሱስ ክርስቶስ ቃል ተናገረ፣ የተናገረው ነገር ተከናወነ። ስለዚህ በጌታ በኢየሱስ ክርስቶስ ላይ ያደረገው እምነት ይሄ ሰውዬ ትክክል ነበር። ጌታ ኢየሱስ ስፍራ ርቀት አይወስነውም፣ በሩቅም የሚሰራ አምላክ ነው። እግዚአብሔር ይመስገን እና ይሄ ውጤቱ በቁጥር 53 ላይ ተገልጿል። የሆነውንም ለልጁም ለቤተሰቡም ሰውየው መስክሯል። ቤተሰቡም ሁሉ በጌታ በኢየሱስ ክርስቶስ አምነዋል። በጣም የሚገርም እውነት ነው እና እኔ አሁን የሚቀጥለው ስላይድ ላይ ይህንን ጥቂት ነገሮችን በመግለጥ ገልጥላችሁና ከዛ ወደ ማጠናቀቂያ እሄዳለሁ። ቀደም ብለን እንጨርሳለን። የእምነት ማረጋገጫ ና እድገት ሁለተኛው ክፍል ላይ መኮንኑ ወደ ቅፍርናሆም እየተመለሰ ነው ያለው። አሁን የሰውየው የእምነት እድገትና ለውጡ አስደናቂነቱን እንድታዩ ነው የምፈልገው። ተመልከቱ፣ የሆነውን ነገር ተመልከቱ። ስለ ጌታ ኢየሱስ ሰምቷል። ቀጥሎ የሰማው ስለ ሃይማኖት አይደለም፣ ስለ አይሁድ እምነት አይደለም፣ ስለ ኦርቶዶክስ እምነት አይደለም፣ ስለ ልዩ ልዩ እምነት አይደለም። የሰማው ስለማን ነው? ስለ ጌታ ኢየሱስ ብቻ ነው። አሁን ብዙ ሰዎች የሚሸወዱት እዚህ ጋር ነው። ጌታ ኢየሱስ ክርስቶስ ሲነገራቸው ወዲያውኑ የሚያስቡት ሃይማኖት ነው። ሰዎች በጣም መጠንቀቅ አለባቸው። ስለ ጌታ ኢየሱስ ሲነገረን እኛ ስለ ሃይማኖት አይደለም የምናስበው፣ ስለ ጌታ ኢየሱስ ስለ ስብዕናው ነው የምናስበው። ጌታ ኢየሱስ ማን ነው? ምን ሊያደርግ ይችላል? የሚለውን ነው ለግለሰብ ሰዎች መናገርም ማሳየትም ያለብን። ይሄም ሰውዬ ስለ ጌታ ኢየሱስ ነው የሰማው ስለ ሃይማኖት አይደለም ጌታ ኢየሱስ የሃይማኖት መሪ እንደሆነም አይደለም የሰማው ቅፍርናሆም ከተማ ውስጥ ሰዎች ይመጣሉ እሱም የሚሰብከውን ስብከት ይሰማሉ በሽተኞች ይመጣሉ ይፈወሳሉ በጣራ ላይ ያገቧቸው ሰዎች እፊቱ ቀርበው ኃጢአትህ ተሰረየልህ ተብለው ይሄዳሉ ኃጢአታቸው ይሰረየላቸዋል ከአልጋቸው ላይ ይነሳሉ በጣም አስደናቂ ነገር ነው የሚሰራ ይህንን የሚያደርገው ሃይማኖት አይደለም ጌታችን ኢየሱስ ክርስቶስ ነው የብዙ ሰዎች ችግር ሰው ጌታ ኢየሱስን ከሃይማኖት ለይተው ለማየት አለመቻላቸው ነው። እንደ ሰማ ወደ ጌታ ኢየሱስ መጥቷል። ኢየሱስ በገሊላ ነው። ኦ ያ ሰዎችን ይረዳው ሊቀረብ የሚችለው ወደ ገሊላ ከመጣ ይሄንና ችግሬ ነግረዋለሁ። ጌታ ኢየሱስ ጋር ቀርቦ በትክክለኛው መንገድ ነው ጥያቄውን ያቀረበው፣ ጌታ ሆይ እያለ ልጄን ፈውስልኝ ውረድና ፈውስልኝ። የጠበቀው ጥያቄ ጌታ ኢየሱስ ወደ ቅፍርናሆም እንዲወርድ ነው። ግን በጣም አስተውሉ፣ አንዳንድ ጊዜ ጌታችን ኢየሱስ ክርስቶስ የምንፈልገውን ነገር አያደርግም። እዛ ጋር ግን ከምንፈልገው በላይ በራሱ መንገድ ምን ያደርጋል? ያደርጋል። አዎ፣ ብዙ ሰዎችም እዚህ ጋር ይሸወዳሉ። የምንፈልገው ነገር አሁን እንድትወርድ ነው የምፈልገው። ኖ እኔ መውረድ አያስፈልገኝም፣ ግን ጥያቄህን እዚሁ እያለሁ ምን ስለዚህ ጌታ ኢየሱስ በራሱ መንገድ እንደሚመልስ ማሰብና ማስተዋል በጣም ጥሩ ነገር ነው። ጌታ ኢየሱስ በራሱ መንገድ ነው የመለሰው። ጌታ ያደረገው እሱ እንደሚፈልገው አይደለም፣ ቃል ብቻ ነው የተናገረው። ሰውየው የጌታን ቃል አምኗል። እምነቱ ትክክል እርግጥ ነው። ያመነው የጌታ ቃል በእሱ ሕይወት ቀጥሎም በልጁ ሕይወት ውስጥ ሰርቷል። በጣም አስደናቂ ነው። አሁንም ይህንን እውነት ብታስቡ ጥሩ ነው። ያመነው ጌታ ኢየሱስ በእኛም ህይወት፣ በሌሎችም በምንጸልላቸው ሰዎችም ህይወት የሚሰራ ሀያል አምላክ ነው። የጸሎት መብት የሚኖረን እዚህ ጋ ነው። እኔ ጸሎቴን ይሰማል። እኔ በምፈልገው መንገድ አይደለም የሚያደርገው፣ እሱ በሚፈልገው መንገድ ጸሎቴን ምን ያደርጋል? ይመልሳል። ስለዚህ የጸሎት መልስ አገኛለሁ። ክብር ለእግዚአብሔር ይሁን። የዚህ ሰውዬ ልጅ መፈወስ የጌታ ስራና የእምነት ውጤት ከመሆኑም በላይ ሁለተኛ ምልክት ተብሎ ተጠቅሷል። አሁን ቁጥር 54ን ባነብላችሁ ትደነቃላችሁ። አሁን ቁጥር 54 ላይ ይህም ደግሞ ኢየሱስ ከይሁዳ ወደ ገሊላ ከመጣ በኋላ እንደገና ያደረገው ሁለተኛው ምልክት ነው ይላል። አሁን በዮሐንስ ወንጌል ላይ ከዚህ በፊት አንዳንዶቻችሁ አልነበራችሁም። ያንን ቃል ሳስተምር መሰለኝ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል የተጻፉ ሰባት ተአምራትን አድርጓል። ሰባት ብቻ ናቸው ዮሐንስ ወንጌል ላይ ያሉት። እና ዮሐንስ ወንጌል መጨረሻ ላይ ብትመጡ ምን ይላል ዮሐንስ? ኢየሱስ ክርስቶስ በምድር እያለ ያደረጋቸው ነገሮች በጣም ብዙ ናቸው ይላል። ተአምራቶቹ ግን እናንተ አምናችሁ እነዚህ ምልክቶች አይታችሁ በስሙ አምናችሁ ሕይወት እንዲሆንላችሁ እነዚህ የተመረጡት ተጽፈውላችኋል ይላል። እነዚህ የተመረጡት የተጻፉት በጣም ወሳኝ ናቸው። አንደኛው ጌታ ኢየሱስ ክርስቶስ በአይነት ላይ ለውጥ ማምጣት እንደሚችል ነው። ዮሐንስ ወንጌል ምዕራፍ ሁለት የውሃውን ወደ ምን ቀየረው? ወደ ወይን ጠጅ ቀየረው። በአይነት ላይ ሥልጣን አለው ጌታ ኢየሱስ። ሁለተኛው እዚህ ጋር ያለው በርቀት ላይ ሥልጣን አለው። ጌታ ኢየሱስ እዛም እዛም መሆን አያስፈልገውም። እዚህ ሆኖ ሰማይም ሆኖ የፈለገውን ማድረግ የሚችል አምላክ ነው እና ይሄ ሁለተኛ ምልክት የተባለበት ምክንያት ጌታ ኢየሱስ ርቀት አያግደውም። እዚህ እያለ የትም አለ፣ ሌላ ቦታ እያለ እዚህም አለ። እና በዚህ ላይ ሰዎች እምነት እንዲኖራቸው። ካህናት እንደዛ መሆን አይችሉም። ፓስተሮች እንደዛ መሆን አይችሉም። እኛ እዚህ ነው ያለነው፣ እዚሁ ነው ያለነው። አሁን በዚህ ሰዓት ኢትዮጵያ መገኘት አንችልም። አሁን በዚህ ሰዓት ሰዎች ቤት ውስጥ መገኘት አንችልም። አሁን በዚህ ሰዓት ሌላ ቦታ መገኘት አንችልም። ሌላ ቦታ ማየት አንችልም በምንም አይነት መንገድ። ይሄ የማ ብቻ ችሎታ ነው የጌታ ኢየሱስ ብቻ ችሎታ ነው እና የጌታ ኢየሱስ ብቻ ስልጣን ነው እና የሰውየው እንግዲህ ተመልከቱ እምነቱ ሰማ፣ መጣ፣ ለመነ። ጌታ ኢየሱስ ተናገረ፣ የተናገረውን ነገር አመነ፣ አምኖ ውጤቱን አየ እሱም ቤተሰቡም ከፍተኛ እምነት ደረጃ ላይ ደረሱ፣ አመኑ። ልክ ይህንን ነው የምናየው፣ ቁጥር 53 ልጅ በህይወት ይድናል ይኖራል ብሎ ኢየሱስ ለሱ በተናገረበት በዛን ሰዓት እንደነበረ አወቀ። ራሱም ቤተሰቡም በሙሉ አመነ። አስደናቂ ምስክርነት ነው። እኔ አንድ ጥያቄ ልጠይቃችሁ። የእናንተ እምነት እንዴት ነው? በጌታ በኢየሱስ ክርስቶስ ቃል ላይ እምነታችሁ ምን ያህል ጠንካራ ነው? ጌታ ኢየሱስ የተናገረውን ነገር ያደርጋል በቃሉ ላይ ያለውን ነገር ያደርጋል። እንደ ቃሉ ያደርጋል። እና ስለዚህ እኔ ከቃሉ ወደ ግራም ወደ ቀኝም አልልም። በቃሉ ነው ምጽ ነው ትላላችሁ ወይ? ከዘፍጥረት ጀምሮ ለሰዎች እየተነገራቸው የመጣው ነገር ይሄ ነው። አሁን ዘዳግም መጽሐፍ እንዳለቀ ልክ ዘዳግም መጽሐፍ ሙሴ ከሞተ በኋላ እያሱ የሙሴን ቦታ ሲይዝ እግዚአብሔር ተገልጦ ለእያሱ የነገረው ይህንን ነው ከዚህ ቃል ወደ ግራም ወደ ቀኝም አትበል። እንዲሳካል የምትፈልግ ከሆነ ከዚህ ቃል ወደ ግራም ወደ ቀኝም አትበል። ከዚህ ቃል ወደ ግራም ወደ ቀኝም የማትል ከሆነ ከሙሴ ጋር እንደነበርኩ እኔ ካንተም ጋር እሆናለሁ፣ እና በፊት ለፊት ይሄዳለሁ፣ ይሳካልሃል፣ ህዝቡንም ትመራለህ ብሎ እግዚአብሔር ተናግረው። እና የእግዚአብሔርን ቃል ማመን እንደ እግዚአብሔር ቃል መኖር እንደ እግዚአብሔር ቃል መሆን እጅግ በጣም ከምንለው በላይ ጠቃሚ ነው። እምነታችን በጌታ ቃል ላይ የተመሰረተና የጸና እንዲሆን እግዚአብሔር አምላክ ይርዳን። ክብር ሁሉ ለእግዚአብሔር ይሁን። በዚህ የዛሬውን መልእክት እጨርሳለሁ። የመጨረሻ መዝሙራችን ቁጥር 20 ነው። ቁጥር 20ን ዘምረን እንጨርሳለን። አሜን። ምስጋና ነው ቁጥር 20